በአማራ ክልል ማዕከላዊ ጎንደር ዞን ትናንት ጠዋት ማንነታቸው ያልታወቀ ታጣቂዎች በወሰዱት እርምጃ ሕይወት መጥፋቱን መንግስትና የአካባቢው ነዋሪዎች ገልጸዋል። ትናንትና ጠዋት ከጭልጋ ወደ መተማ በሚጓዝ ተሽከርካሪ ከነበሩ ተሳፋሪዎች መካከል ግንት ከተባለ ቦታ ላይ ታጣቂዎች የተሳፋሪዎችን መታወቂያ እያዩ በመለየት ስድስቱን እንደገደሏቸው አንድ የጎንደር ከተማ ነዋሪ ለዶይቼ ቬለ ተናግረዋል። ችግሩ ያለ እዛ በመተማ መስመር ነው እና ከዛ በመነሳት ቅማንት ነው ልትለው አትችልም። ሽፍታ ናቸው ልትላቸው አትችልም። ወይም ሌላ ሰርገው የገቡ ኃይሎች ናቸው። የታወቀ ነገር የለም። ገብተው ሚኒ መኪናውን አስቁመው ሰዎችን መታወቂያ አማራ አማራ እያሉ እያዩ መታወቂያቸውን እያዩ ገደሉ ና ሹፌሩም አማራ ነበር። መኪናውን ወደ ገደላ ጥቃቱን ተከትሎ የጎንደር ከተማና አካባቢ ወጣቶችን በድርጊቱ በመበሳጨት ዛሬ ጠዋትና ትናንት ወደ ተለያዩ አቅጣጫዎች የሚወስዱ አብይ መንገዶችን በድንጋይ ዘግተው እንደነበርና አዘዞ ከተማ ላይ አንድ ሆቴል እንዳወደሙ የዓይን እማኙ ገልጸዋል። የወጣቶቹ ጥያቄ ምንድን ነው ስል የዓይን እማኙን ጠይቄ ነበር። መንግስት ልዩ ትኩረት አልሰጠውም፣ ስለዚህ ለዚህ የዳረገን መንግስት ነው ብለው መንገዱን ዘጉት። አሁን ጠዋት ላይ ከሁለት ከሶስት ቦታ ላይ ድንጋይ እየጣሉ ዘግተውት ነበረ። ወጣቶች ወጥተው ወይ ሰላሙን ያስከብር ወይ ይልቀቅ። በቃ ህዝብ ቀስ በቀስ እያስጨረሰ ነው መንግስት እያስጨረሰ ነው ነው የአማራ ክልል ሰላምና ደህንነት ቢሮ ኃላፊ አቶ አገኘው ተሻገር ለአማራ ክልል ቴሌቪዥን ብቻ ትናንት በሰጡት መግለጫ ስድስቱ ሰዎች መገደላቸውንና ከጭልጋ መተማ የሚወስደው አውራ ጎዳና ከትናንት ጀምሮ መዘጋቱን አረጋግጠዋል። የጎንደር ከተማ ነዋሪ ደግሞ ከጎንደር ባህር ዳርን ጨምሮ ወደ ሌሎች ከተሞች የሚወስዱ አውራ ጎዳናዎችም መዘጋታቸውን ነው የተናገሩት። ወደ ቆላ ድባም፣ ወደ መተማም፣ ወደ ባህር ዳርም ዝግ ነው። አልፎ አልፎ ልዩ ኃይሎች ሲመጡ ይከፈታል፣ እንደገና ይዘጉታል። የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራ አዳሙ በበኩላቸው ችግር ፈጣሪ የሆኑ አካላትን የመለየት ስራዎች እየተሰራ እንደሆነ አመልክተው ከኋላ ሆነው ትጥቅና ወታደራዊ ስልጠና እየሰጡ ያሉ ጸረ ሰላም ኃይሎችን የሚያሰማሩ አካላት ከድርጊታቸው ይታቀቡ ሲሉ አስጠንቅቀዋል። መንግስት ተገቢውን እርምጃ እየወሰደ ነው። አንዳንድ ችግር የሚፈጥሩ ቡድኖች አሉ። ከተለያየ አካባቢ የተለያየ ተልዕኮ እየተሰጣቸው የመጡ አካባቢያችንን የሚረጠብጡ እነሱን የመለየትና ከህዝቡ ነጥሎ በእነሱ ላይ የህግ የበላይነትን የማስከበር እርምጃ እየተወሰደ ነው። አንዳንዴ በማህበረሰብ ውስጡ ነው ስለሚያጭበረብሩ፣ ማህበረሰባችንም እንዳይጎዳ ያን የመነጠልና የመለየት ስራ የመንግስት ኃላፊነት ስለሆነ እነሱ እንደዛ እንዲሆን ይፈልጋሉ። ትሬኒንጋቸውም እንደዛ ነው። በህዝብ መሀል ገብተው ህዝብ መሀል ሆነው ህዝብ የእኛን መለጀ ልባሾች እየመጡ መለዮ ባልሹ መለዮ ለባሹ በንዴት እንዲተኩስና ህዝብ እንዲመታ ስልጣናት ሴቶች እንዲመቱ ነው የሚፈልጉት ሰራዊታችን ደግሞ ያን አያደርግም አላደረገምም ያም ዋጋ አስከፍሎታል ግን ለህዝባችን ሲባል ስለሆነ ህዝባችንም እንዲያክልን እንፈልጋለን በዚሁ መልእክት የማስተላለፈው ትሬኒንግ እየሰጡ የሚልኳቸው ኃይሎች እጃቸው የሚሰበስቡ ይሻላል እኛ ህዝባችን የኢትዮጵያ ህዝብ የአማራም ህዝብ የትግራይም ህዝብ የሁሉም ህዝብ አብሮ የኖረ ህዝብ ነው አብሮ እንዲኖር አሁንም እንታገሳለን ከዛ ያለፈ ግን በህዝባችን ላይ የራሳችን ወንድሞች ጨካኝና በጣም ኋላቀር የሆነ ስልጠና እየሰጡ የሚያሰማሩ ኃይሎች ይታቀቡ ከዚህ ድርጊታቸው ማለት እወዳለሁ። ጥቃቱን ተከትሎ የተፈጠሩ ግጭቶች መኖራቸውን የተናገሩት ኮሚሽነር አበረ ዝርዝር የምርመራ ውጤት እንዳልደረሳቸው አመልክተዋል። አለምነው መኮንን ለዲ ደብሊዩ ራዲዮ ባህር ዳር